መንግስት የመከላከያ ሰራዊቱን ከትግራይ ክልል ያስወጣበት ዋነኛው ምክንያት ኢትዮጵያ ለተጋረጡባት የውጭ ስጋቶች ጦሩን ለማዘጋጀት ነው ሲል አስታወቀ። ኢትዮጵያ በተለይ ከህዳሴው ግድብ ጋር በተያያዘ ሀገሪቱ ውስጥ ጣልቃ ለመግባት የሚደረጉ እንቅስቃሴዎች መኖራቸውን የውጭ ጉዳይ ሚኒስቴር ገልጿል። የሚኒስቴሩ ቃል አቀባይ ዛሬ በሰጡት መግለጫ በሱዳን ጥያቄ መሰረት ኢትዮጵያውያን ሰላም አስከባሪዎች ከአብየ ግዛት መውጣት ካለባቸው ተገቢውን እውቅናና ክብር አግኝቶ መሆን እንዳለበት ኢትዮጵያ ለተባበሩት መንግስታት ድርጅት መግለጿንም ተናግረዋል። በአራት ቀናት ውስጥ ብቻ ከሳውዲ አረቢያ ከ9900 በላይ ዜጎች መመለሳቸውን ጠቅሰው ይህም በኢትዮጵያ ላይ ጫና ለማሳደር የሚደረግ ጥረት አካል ነው ብለዋል። ኬኔዲ አባተ ዝርዝር ዘገባ አለው። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በተለያዩ ጉዳዮች ዙሪያ ዛሬ በሰጡት ሳምንታዊ መግለጫቸው የኢትዮጵያ መንግስት በተናጥል ያወጀውን የተኩስ አቁምና የመከላከያ ሰራዊት ከትግራይ ክልል መውጣቱን በማስመልከት ተጨማሪ ገለጻ ሰጥተዋል። የተኩስ አቁሙን ዓላማ በተመለከተ በመላው ዓለም ለሚገኙ የኢትዮጵያ ዲፕሎማቶች ማብራሪያ መሰጠቱን አምባሳደር ዲና ገልጸዋል። መንግስት የመከላከያ ሰራዊቱ እንዲወጣ ውሳኔ ያሳለፈበት የተለያዩ ምክንያቶች ቢኖሩም ዋነኛው ግን ከህዳሴ ግድብ ጋር በተያያዘ ኢትዮጵያ ለተጋረጡባት የውጭ ስጋቶች ጦሩን ለማዘጋጀት መሆኑን አንስተዋል። የሰብአዊ የተኩስ ማቆም ዩኒላተራል ነው። ይሄ በኢትዮጵያ በኩል ብቻ የተወሰደ ነው አቋም ነው። ይዘቱንና ዓላማውን በደንብ ታውቁታላችሁ። ከሁሉ በላይ ግን ሌሎች ምክንያቶች እንዳሉ ሆነው አንዱ የተጠቀሰው ምክንያት እንደ ሀገር የችግሮች ቅደም ተከተልን መውጣት አለበት። የትኛው ችግር ነው ቅድሚያ ማግኘት ያለበት አሁን በህዳሴ ግድብ ምክንያት ኢትዮጵያ ላይ የተጋረጠ ችግር አለ፣ በውጭ በተለይ የህዳሴ ግድቡን ስኬት ሁለተኛውን ሙሌት ለማደናቀፍ በዚህም ምክንያት ኢትዮጵያ ውስጥ ጣልቃ ለመግባት በተለያዩ አካባቢዎች የሚደረጉ እንቅስቃሴዎች አሉ። በዋናነት በአረብ ሊግ አካባቢም እንደዚሁ የሚታይ ነገር አለ። የትኛው ነው ቅድሚያ መንግስት መስጠት ያለበት የሚለውን ነገር በማንሳትም አሁን ያለው ፕራዮሪቲ መከላከያ ኃይሉን የሴኩሪቲ አፓራቲሱን በአጠቃላይ መንግስትንም ህዝብንም ለሌላ ኢቬንቹዋሊቲ ኢንኬስ ማዘጋጀት አስፈላጊ በመሆኑ ነው ይሄ እርምጃ የተወሰደው። ምንም እንኳን ህወሀት በሚሰጣቸው መግለጫዎች የኢትዮጵያ መከላከያ ሰራዊት ተሸንፎ መውጣቱን ቢገልጽም ሰራዊቱ የወጣው በመንግስት የፖለቲካ ውሳኔ ስለመሆኑ አጽንኦት የሰጡት የውጭ ጉዳይ ሚኒስቴር ቃል አቀባዩ አምባሳደር ዲና ውሳኔውም ከተለያዩ ዓለም አቀፍ ድርጅቶችና ሀገራት አድናቆት እንደተቸረው ተናግረዋል። በዚሁ ምክንያት ኢትዮጵያ እየደረሰባት ያለው ጫና እንደሚቀንስም ነው ያብራሩት። ሳንክሽን ምናምን የሚባለው ነገር ከዚህ በኋላ እየሳሳ ሙዚቃውን እየቀነሰ ይሄዳል ማለት ነውና አውሮፓ ህብረትም ካየው እኒ ማካባቢ ሴኪሪቲ ካውንስል በየጊዜው አጀንዳውን ይዘው የሚሄዱ ሰዎች አሉ። አንዳንዴ ተነጋግረን ብቻ ነው የሚለያዩት፣ ወደ ሰብስታንቲቭ ነገር አይሄዱም። ወዳጆቻችንም አሉ እዛ አካባቢ አይሆንም የሚባል የሴኪሪቲ ካውንስል አጀንዳ የሚሉት ተብሎ አይ ፉርሱ ነው አይ አስፈልጊ ውስጥ ጉዳይ ነው የሚሉ ወጋኑ ወዳጆች ስላሉ አስተማማኝ ይቀራል። አሁን ደግሞ የባሰውኑ ሌሎችም ይህን ነገር እስካዩት ድረስ ውጤታማ ስለሆነ ነገሩ በዛው ይቀራል ብሎ መገመቱ ይሻላል። አምባሳደር ዲና ሙፍቲ በመግለጫቸው ያነሱት ሌላው ነጥብ በተባበሩት መንግስታት የሰላም ማስከበር ተልእኮ ስር በአብየ ግዛት የሚገኙ የኢትዮጵያ ሰላም አስከባሪዎች እንዲወጡ በሱዳን የቀረበውን ጥያቄ በተመለከተ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከተመድ ተወካይ ጋር መወያየታቸው ነው። በዚህ ውይይት ላይ የኢትዮጵያ ሰላም አስከባሪ ኃይል መውጣት ካለበት ተገቢው እውቅናና ክብር ተሰጥቶት መሆን እንዳለበት መገለጹን ተናግረዋል። የምስራቅ አፍሪካን የተባበሩት መንግስታት ድርጅት የፖለቲካና የሰላም ግንባታ ዳይሬክተር እዚህ በዋና መስሪያ ቤት ከምክትል ጠቅላይ ሚኒስትር ጋር ተገናኝተው ነበር። ያው እንደምታውቁት አቢዬ ያለው የኢትዮጵያ የሰላም ጥበቃ ኃይል ከዛ እንዲወጣ በሱዳን በኩል የቀረበ ጥያቄ አለ። ይህንን ዙሪያ ነው ውይይቱ ያጠነጠነው። በሱዳን በኩል ይህንን ኃይል ከዚህ እንዲወጣ የቀረበውን ጉዳይ በተመለከተ የነበረው ውይይት ያተኮረው ስቴክ ሆልደሮቹ ማለት የዚህ የአብዬ የሰላም ጥበቃ ስቴክ ሆልደሮች የተባበሩት መንግስታት ድርጅት ሆኖ አስተባባሪው ግን ደቡብ ሱዳን ጭምር እዚህ ውስጥ ስቴክ ሆልደር ናት፣ ኢትዮጵያም ስቴክ ሆልደር ናት። ምንድን ነው መደረግ ያለበት የሚል ነው። በኢትዮጵያ በኩል ያለው አቋም ከዚህ መውጣትም ካስፈለገ ተገቢ ተመጣጣኝ የሆነ እውቅናና አክብሮት የሚሰጠው ኤግዚት እንዲኖር ነው የሚፈለገው። በተባበሩት መንግስታት ድርጅት ውስጥ የሚገኙ አንዳንድ ብለው የገለጿቸው ግለሰቦች ከድርጅቱ አሰራር ውጭ የኢትዮጵያ ሰላም አስከባሪ አባላት ጥገኝነት እንዲጠይቁ ማነሳሳታቸውን በመግለጽ ይህ ተግባር መታረም እንዳለበት አቶ ደመቀ መኮንን ለድርጅቱ ማሳወቃቸውንም አምባሳደር ዲና አብራርተዋል። በሱዳን ዳርፉር የነበረው የተባበሩት መንግስታት ተልዕኮ በቅርቡ በተጠናቀቀበት ወቅት በስሩ ከነበሩ ኢትዮጵያውያን ሰላም አስከባሪ ተሽከርካሪዎች መካከል ከአንድ መቶ በላይ የሚሆኑት ጥገኝነት ጠይቀው ወደ ሀገራቸው ሳይመለሱ መቅረታቸው ይታወሳል። በሌላ መረጃ በሳዑዲ አረቢያ ችግር ላይ የሚገኙ ዜጎችን የመመለስ ስራ በተደራጀ መልኩ እየተሰራ እንደሚገኝና ባለፉት አራት ቀናት ብቻ ከ9900 በላይ ዜጎች መመለሳቸውንም የተናገሩት አምባሳደር ዲና ህጋዊ ፈቃድ ያላቸውም ዜጎች እንዲመለሱ መደረጋቸው በኢትዮጵያ ላይ ጫና ለማሳደር እንደሆነ ጠቁመዋል። ከሳውዲ አረቢያ ዜጎችን ማሲቭሊ የማስመለሱ ነገር ወደ ትግባራ ተገብቷል። በቀን አንድ ሰባት አንድ ስምንት በረራዎችን እያካሄዱ በእስካሁኑ ሂደት እስከ ትላንት ማታ ማለት ነው ዘጠኝ ሺህ ዘጠኝ መቶ ሁለት ዜጎች ገብቷል ሀገር ቤት። ከነዚህ ውስጥ ስምንት መቶ ስልሳ አንድ ሴቶች እና መቶ ዘጠና ሶስት ህጻናት ይገኛሉ። ሳውዲ ጉዳይ ይህንን ፕሬዘር ያበዙበት ምክንያትን መገመት ይቻላል። ፈቃድ ያላቸውን ሰዎች ከቤት ያስወጡ መላክ ነገር ምክንያቱ ይታወቃል። ኦቭየስሊ፣ ጉድጓት ጋ በጥሩ ኢንቴንሽን አይደለም። በተረፈ ግን ወደ ኋላ ዘለግ ያለና ሚዲያ ሰዎች ታስታውሱ እንደሆነ የዛሬ አምስት ዓመት ከሳውዲ በርካታ ሰዎች ስናስመልስ ነበር። የአሁኑ ለየት ያለ መልክ የያዘው በዚህ ህጋዊ ሰውነት ያላቸውንም ጭምር የመክፋቱ ነገር ከኋላ የሆነ ነገር ይኖራል ብሎ መጠርጠር አግባብነት ያለውና ምንም ሩላውት ማድረግ አይቻልም። ከሳውዲ ከሚመለሱ ዜጎች መካከል በተደጋጋሚ ሄደው በመንግስት ድጋፍ በተደጋጋሚ እየተመለሱ መኖራቸውን አምባሳደር ዲና ገልጸዋል። ለአሜሪካ ድምጽ Kennedy Abate, Addis Ababa.